ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የረቡዕ ሐምሌ 22 ምሽት ፕሮግራማችን አሁን ጀመረ። ለምሽቱ ካሉን መሰናዶች አንዱን እናስተዋውቅ። አብይ ረስ ቤቱን ዝጉና ቁጭ ብላችሁ ከቤት እንዳትወጡ። ሁለት ሰዓት ተኩል ላይ በቃ መቱን እንዳለ፣ በስነሰር እና በአዛራው መትረየስ በሁሉ ቤት በቃ ተጠመደብን። በሁሉ ቤት አንድ ቤት ሲተኮስ አንዱ አንድ ቤት ሲተኮስ አንዱ መቱን እንዳለ፣ ጭፍጭስ አርገው ነዱ። አራቱን የኔ ሰራ መሬት ላይ ተኝቼ በቤንሻንጉል ጉምዝ ክልል ጉባ ወረዳ በታጠቁ ሰዎች ጥቃት ቤተሰባቸው ሰለባ ከሆኑባቸው ነዋሪዎች የአንዱን ድምፅ ነው የሰማ ነው። በምሽቱ አብይ ርዕስ ዘገባ አካተናል። ልዩ ልዩ የኢትዮጵያና ዓለም አቀፍ ጉዳዮች የሚተነተኑባቸው ዘገባዎችም ይኖረናል። የማስተናግዳችሁ ቆንጂት ታየ ነኝ። ብርሃን ኃይሉ ለቅንብሩ አብራኛለች። እስከ አራት ሰዓት በሚዘልቀው ፕሮግራማችን አብራችሁ እንድታመሹ ከወዲሁ እንጋብዛለን። አሁን አዳነች ፍሳሀዬ የዓለም ዜናዎቹን ታቀርባለች። መልካም ምሽት። እንደምን አመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነች ፍሳሀዬ ነኝ። የአማራ ክልልን በተለያዩ ጊዜያት እንዲተራመስ ያደረጉ ከሌላ ቦታ የመጡ ሳይሆኑ የክልሉ ተወላጅ የሆኑ አጀንዳ ተቀባይ ቅጥረኞች ናቸው ሲሉ የአማራ ክልል ርዕሰ መስተዳድር ገለጹ። የቀጣይ የትኩረት አቅጣጫም የእነዚህን ቅጥረኞች ተልእኮ ማክሸፍ ነው ብለዋል። የአማራ ክልል ምክር ቤት 15ኛ መደበኛ ጉባኤ ትላንት ተጠናቋል። ምክር ቤቱ ለ2013 ባጀት ዓመት 62.7 ቢሊዮን ብር መድበዋል የዳኞቹን ሹመት አጽድቋል። አስቴር ምስጋናው ዝርዝሩን ይዛለች። ምክር ቤቱ በሁለት ቀናት ቆይተው የአስፈጻሚ አካላት የስራ አፈጻጸም ገምግሟል። በክልሉ ጸጥታም ዙሪያ በሰፊው መክሯል። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ ባለፉት ሁለት ዓመታት በክልሉ በተለያዩ ጊዜያት ሲከሰቱ የነበሩትን ሁከቶች ያስፈጸሙት በክልሉ ያሉ አጀንዳ ተቀባይ ቅጥረኞች ናቸው ብለዋል ምን ያህል ባለፉት ሁለት ሶስት ዓመታት ህዝቡ ስቃይ ውስጥ እንደነበር ይታወቃል። የትኛውም አካባቢ ላይ የተነሱ ግጭቶች፣ የትኛውም አካባቢ የነበሩ የክልሉ የሰላምና ፀጥታ መደፍረስ ጉዳዮች ዋናው መነሻና ዋናው አጀንዳ ተቀባይ ራሳችን ውስጥ ያሉ ሰዎች ናቸው፣ የራሳችን ሀይሎች ናቸው። እዚህ ቦታ ይህንለንድ ስለሚባል ነው እዚህ ላይ በደንብ መስራት አለ። የቀጣይ ዓመት የትኩረት አቅጣጫም የአጀንዳ ተቀባዮችን ተልዕኮ ማፍረስ ነው ብለዋል። አሁን ባለው የክልላችን ሁኔታ የትኛውም ቦታ ላይ ማንም ቢሆን ከሕግ በላይ ሆኖ ሕገወጥ ድርጊት የሚሰራበት ሁኔታ የለም። አሁንም ግን ያልተሻገር ናቸው ጉዳዮች አሉ። በተለይ በአንዳንድ ቀጠናዎች ጫካ ውስጥ ሆነው ሰው የሚያጠቁ፣ ሰው የሚዘርፉ እንዲሁም ደግሞ ከተማን እንደ ጫካ የሚጠቀሙ አካላት አሉ። እነዚህም በሚገባ መልክ ማስያዝ ሁሉም አካባቢ ላይ ወደፊት ስህተት እንዳይፈጠር እንሰራለን። ምክር ቤቱ ለሁለት ቀናት ባካሄደው ጉባኤ ለ2013 በጀት ዓመት ሰባት ቢሊዮን ብር መድቧል። አንድ ቢሮ ኃላፊና ሰባ የጠቅላይ የከፍተኛ ና የወረዳ ዳኞችንም ሹመት አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር በትግራይ ክልል ለሚካሄድ ምርጫ ፍጹም የሚያሰራ ሁኔታ ባይኖርም እንሳተፋለን ሲል በክልሉ የሚንቀሳቀስ የባይቶና ፓርቲ አስታወቀ። ፓርቲው በዛሬው ዕለት በሰጠው መግለጫ የትግራይ ክልል ገዢ ፓርቲ ህወሓት በክልሉ የሚገኙ የፖለቲካ ፓርቲዎች ስም ከማጠልሸትና ከማደናቀፍ ወጥቶ በቀሪው ምርጫ ጊዜ የፖለቲካ ምህዳሩን ለማስፋት ሊሰራ ይገባል ብሏል። ውልጌታ ጽበሃ ዝርዝር አለው። መግለጫው አስመልክቶ ማብራሪያ የሰጡት የፓርቲው ጽሕፈት ቤት ኃላፊ ተናግረዋል። ብቤት ጽሕፈት ህዝባዊ ወያነ ሓርነት ትግራይ ተሰኒዱ ናብ ህዝቢ ዝቀረበ በህወሓት ጽሕፈት ቤት ተዘጋጅቶ ወደ ህዝብ የቀረበ 36 ገጽ ያለው ጽሑፍ በተለያዩ ሚዲያዎችን በማቅረብ ጥላሸት የመቀባት ስራ እየተፈጸመ ነው። ከዚህም ተሻግሮም የምርጫ ሂደቱም ለማበላሸት በድራማዎች መልክ ለፖለቲካ ፓርቲዎችን የማጥላላት ስራ እየተፈጸመ ነው። በተለያዩ አካባቢዎችም በአባሎቻችን የሚደርሱ የተለያዩ ጫናዎች አሉ። ህወሓት የምርጫ ዘመቻ ሳይጀመር የተለየ የትግል ምዕራፍና ቀጣይ እድገቶች በሚል የህዝባችን ህልውናና ደህንነት ዋስትናው እንዲረጋገጥ እየታገለ ያለውን ባይቶና የተለያዩ ስሞች በመለጠፍ ሁለንተናዊ የሆነ ጥላሸት የመቀባት ሂደት እየፈጸመ ይገኛል ነው ያሉት። በአሁኑ ጊዜ የመንግስትና የፓርቲ ስራዎች ተደባልቀው እየሄዱ ናቸው። ህወሓት ሌሎች ፓርቲዎች በኮሮና ምክንያት እንዳይሰበሰቡ በአስቸኳይ ጊዜ አዋጅ ከልክሎ ለራሱ ግን ስብሰባዎች እያካሄደ ይገኛል ብሏል። ባይቶናም በቀጣይ የምርጫ ሂደቱ ውጤታማ እንዲሆን በክልሉ ያሉ ለፖለቲካ ምህዳሩ የሚያስቸግሩ እንዲፈቱ ጠይቀዋል። ባይቶና አብዚህ መረጫ ክሳተፊ ዝብል ዘሎ ባይቶና በዚህ ምርጫ እሳተፋለሁ እያል የሚገኘው ለህዝባችን ሲል መስዋዕት እየከፈል እንጂ የተመቻቸ የሚያሰራ ሁኔታ በፍጹም የለም። በመሰረቱም ባይቶና ለህዝባችን ህላዌ ደህንነትና ዋስትና እንዲሁም በትግራይ ህጋዊ መንግስት ለማስቀጠል ስንል አምነን ብቻ ነው በ2012 ምርጫ እንሳተፋለን እያልን ያለ ነው። በዚህ ሂደት የሚያጋጥሙ ችግሮች ደግሞ እያጋለጠን እንሄዳለን ነው ያሉት። ምርጫው ታሪካዊ ነው ያለው ባይቶና፣ ገዢው ፓርቲ ግን የብልጣብልጥና የጸረ ዲሞክራሲ አካሄድ እየተጓዘ ይገኛል፣ ይህንንም ሊስተካከል ይገባል ሲል ባይቶና አስታውቋል። ለአሜሪካ ድምጽ ሙልጌታ አጽብሀ መቀለም የዩናይትድ ስቴትስ የአፍሪካ ኮማንድ ሶማሊያ ውስጥ የአልሸባብ አማጽያንን ኢላማ ያደረገ የአየር ድብደባ በያዝነው ዓመት ቀደም ሲል አንድ ሲቪል መግደሉን ሦስት ሰዎችን ደግሞ ማቅሶሉን ገልጿል። የአፍሪካው እዝ እንዲህ አይነት ተግባሮችን አምኖ መቀበል አያዘወትርም። አፍሪኮም በሲቪሎች ላይ ስለሚደርሰው ጉዳት በየአራት ወራቱ በሚያወጣው ዘገባ መሠረት ነው ሶማሊያ ውስጥ በሲቪሎች ላይ ስለደረሰው ጉዳት የገለጸው። ሶማሊያ ውስጥ በአማጽያን ላይ ባነጣጠረው የአየር ድብደባ ሲቪሎች መገደላቸውን አፍሪኮም ሲያምን ለሶስተኛ ጊዜ ነው ተብሏል። ግባችን ምንጊዜም ቢሆን በሲቪሎች ላይ ጉዳት እንዳይደርስ መጠንቀቅ ነው። ነገር ግን የወሰድነው እርምጃ ሳናስበው አንድ ሰው መግደሉን ሶስት ደግሞ ማቁሰሉን ለመረዳት ችለናል ሲሉ የአፍሪኮም አዛዥ ጀነራል ስቲቨን ታውንሰን ትላንት ባወጡት መግለጫ ጠቁመዋል። ቱርክ ምስራቅ ሊቢያ ላይ በጀነራል ካሊፋ ሀፍታር ስር ያሉትን ኃይሎች ለመውጋት ከሶማሊያ በመቶዎች የሚቆጠሩ ቅጥር ተዋጊዎችን ልካለች ሲሉ የሊቢያ ና የሶማሊያ ምንጮች ጠቁመዋል። ቱርክ ትሪፖሊ ካሉት ሰርተ የተባለችውን ስትራቴጂያዊ ቦታን ለመያዝ ከሚዋጉት ሚሊሻዎች ጎን ሆነው እንዲዋጉ በብዙ ሺዎች የሚቆጠሩ ቅጥር ተዋጊዎችን ልካለች ሲሉ የሊቢያ ወታደራዊ ሚዲያ ስራ አስኪያጅ ኮሎኔል ኻሊድ ማህጁብ ባለፈው ሳምንት ለአረብ ቴሌቪዥን ጣቢያዎች ተናግረዋል። በጠቅላይ ሚኒስትር ፋይድ አልሳራጅ የሚመራው የተባበሩት መንግስታት ድርጅት እውቅና ያገኘው የብሔራዊ ውል መንግስት የባህር ጠረፍ ከተማዋን በጀነራል ካሊፋ ሀፍታር ከሚመራው የሊቢያ ብሔራዊ ሰራዊት ለማስመለስ ቃል ገብቷል። ቃጣርን በበኩሏ በብዙ ሺዎች የሚቆጠሩ የሶማሊ ተዋጊዎች በሊቢያ አስፈራለች ወይም በማስፈር ሂደት ላይ ትገኛለች ሲል የሶማሊ ጋርዲያን የተባለው ድረገጽ ዘግቧል። ከተመለመሉት ሶማሌዎች አንዳንዶቹ የቃጣር ወታደራዊ ኃይል አካል ለመሆን የተመለመሉ ነበሩ ተብሏል። ቱርክ ሶማሊያ ውስጥ በርካታ ወታደራዊ ሰፈሮች እንዳሏት ተገልጿል። የአረብ ሚዲያ በገለጸው መሰረት ቱርክና ቃታር የሶማሊያ ወታደሮችንና የስለላ ሰራተኞችን አሰልጥነዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዓለም አቀፉ የኮቪድ-19 ወረርሽኝ ሂፐታይተስ ቢና ሲ በሽታን በማጥፋት በኩል ተገኝቶ የነበረውን ስኬት እየተፈታተነ ነው ሲል አስጠንቅቋል። ሂፐታይተስ ቢና ሲ ጉበት ላይ ጉዳት ከማድረሱም በላይ ካንሰር ሊያስከትል ይችላል። ትላንት የዓለም የሂፐታይትስ ቀን ታስቦ በዋለበት ወቅት የዓለም የጤና ድርጅት ሂፐታይትስ በሽታ ከእናት ወደ ሕፃን እንዳይተላለፍ ለማቆም እርምጃ እንዲወሰድ ጥሪ አቅርቧል። በዓለም ደረጃ 325 ሚሊዮን የሚሆኑ ሰዎች በሂፐታይትስ ቢ እና ሲ ተይዘዋል። በ1.3 ሚሊዮን የሚገመቱ ሰዎች በየዓመቱ በበሽታው እንደሚሞቱ ታውቋል። አስተማማኝ የሆነ የክትባት መድኃኒት በመኖሩ በአውሮፓ አቆጣጠር ከሺ ዘጠኝ መቶ ሰማንያ ዎቹ ዓመታት ወዲህ በሂፖታይተስ ቢ የሚያዙ ከአምስት ዓመት ዕድሜ በታች የሆኑ ልጆች ቁጥር ከአምስት ከመቶ ወደ አንድ ከመቶ በታች መውረዱን የዓለም የጤና ድርጅት ጠቁሟል። ነገር ግን ይህ ስኬት በአንዳንድ የዓለም ሀገሮች በተለይም ከሳህራ በመለስ ባሉት የአፍሪካ ሀገሮች በቂ የሂፖታይተስ ቢ ክትባት ስለማይሰጥ በሽታውን ለማጥፋት የሚደረገውን ጥረት እያሰናከለ መሆኑን የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም አስገንዝበዋል። በአሁኑ ወቅት የዓለም ትኩረት ኮቪድ-19 ላይ በመሆኑ ሄፓታይተስን ለማጥፋት በሚደረገው ጥረት የተገኘውን ስኬት ሊያሰናክል ይችላል በማለት ዶክተር ቴድሮስ አሳስበዋል። የኮቪድ-19 አጫጭር ዜናዎች በእስልምና እምነት አብይ የሃይማኖታዊ በዓል የሆነው ሀጅ ዛሬ በሜካ ሳውዲ አረቢያ ተጀምሯል። በአለም አቀፍ የኮሮና ቫይረስ መዛመት ምክንያት የምዕመናን ቁጥር ያነሰ ነው ተብሏል። በእስላም እምነት መሰረት አንድ ሙስሊም በህይወቱ አንድ ጊዜ ሜካ ሄዶ በዓሉን እንዲያከብር ይጠበቅበታል። በዚህ መሰረትም በየአመቱ ከሁለት ሚሊዮን በላይ የሚሆኑ ሰዎች ወደ ሜካ ይጓዙ ነበር። ነገር ግን ሳውዲ አረቢያ በኮሮና ቫይረስ ምክንያት ማንኛቸውም ዓለም አቀፍ መንገደኞች ወደ ሀገሪቱ እንዳይገቡ አግዳለች። ስለሆነም በበዓሉ የሚገኙት አንድ ሺህ የሚሆኑ የሀገሪቱ ተወላጆች እና ከሳምንታት በፊት የተመረጡ የውጭ ተወላጅ ነዋሪዎች መሆናቸው ታውቋል። በበዓሉ የሚገኙት ሰዎች ከ20 እስከ አምሳ ዓመት ዕድሜ ክልል ውስጥ ያሉ ሲሆኑ ወደ ሜካ ከመሄዳቸው በፊት የቫይረሱ ምርመራ የተደረገላቸው መሆኑ ተገልጿል። የሐጅ በዓል ከመጀመሩ በፊትም በሆቴሎቻቸው ተወስነው ለመቆየት ይገደዳሉ። የአምስት ቀናቱ በዓል ሲያበቃም ለአንድ ሳምንት ያህል ኳራንቲን ላይ መቆየት ይጠበቅባቸዋል። ሳውዲ አረቢያ ከ270 ሺህ በላይ የተረጋገጠ የኮቪድ በሽተኞች እንዳሏት፣ ወደ 2800 የሚጠጉት ደግሞ እንደሞቱባት ታውቋል። ወደ አውስትሬሊያ ስናመራ ደግሞ ኩዊንስላንድ የተባለው የሰሜን ምስራቅ ክፍለ ግዛት ባለስልጣኖች የኮሮና ቫይረስ መዛመትን ለመከላከል ሲሉ ከመጪው ቅዳሜ አንስቶ የሲድኒ ነዋሪዎች እንዳይገቡ ያግዳሉ ተብለዋል። የቪየትናም ባለስልጣኖች በድንገት ተከሰተ የተባለውን አዲስ የቫይረስን መዛመት ለመቆጣጠር እየተሯሯጡ መሆናቸው ተገልጿል። ቀደም ሲል በዓለም ደረጃ የላቀ የተሳካ መከላከል ካሳዩት ሀገሮች አንዷ በመሆን ተሞግሳ ነበር። ቪየትናም እስካለፈው ቅዳሜ ድረስ ለዘጠና ዘጠኝ ቀናት ያህል የቫይረስ መዛመት አልታየባትም ነበር። በሌላ ዜና ሳይንስ አድቫንስ በተባለው መጽሔት ላይ የወጣ አዲስ ዘገባ በገለጸው መሰረት የኮቪድ-19 በሽተኞች ለምን የማሽተት ስሜታቸው እንደሚጠፋ ለማወቅ ተችሏል። ኮሮና ቫይረስ ሽታውን አነፍንፎ ወደ አንጎል የሚያስተላልፈው ሕዋስ ውስጥ ሰርስሮ በመግባት ጉዳት ስለሚያደርስበት እንደሆነ ሃርቫርድ ዩኒቨርሲቲ ያለው የሕክምና ክፍል ጠቁሟል። በጥናቱ መሰረት የሰውነታችን የሽታ ስሜት ከጣዕም ስሜት ጋር የተያያዘ በመሆኑ የምግብ ጣዕምን የመለየት ብቃትን የሚጎዳል። የማሽተትና የጣዕም መለየት ብቃታቸውን አጥተው ከነበሩት ከቫይረሱ የዳኑ በሽተኞች ዘጠና ከመቶዎቹ እንደተመለሰላቸው ተመራማሪዎቹ ጠቁመዋል። በሌላ ጥናት ደግሞ አንድ በኮቪድ-19 የተያዘ ሰው በድጋሚ ሊያዝ ይችል እንደሆነ ለማወቅ የሳይንስ ጠቢባን እየተመራመሩ ነው። የኮቪድ-19 ቫይረስን የሚያስከትለው የኮሮና ቫይረስ አይነት አዲስ በመሆኑ ብዙ የማያውቁት ነገር እንዳለ የሳይንስ ጠቢባን ጠቁመዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የረቡዕ ምሽት ፕሮግራማችን ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአሀዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። የዕለቱ የኢትዮጵያና ዓለም አቀፍ ዜና የሚተነተንበት የመጽሔት ክፍለ ጊዜ ላይ ደርሰናል። ወደዚያ ከመሻገራችን አስቀድሞ ግን የዛሬ መደበኛው ኢትዮጵያውያን በአሜሪካ መሰናዶ ምን ይዞልናል? ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ የይግባኝ መሰማት መብቱ ምን ያህል ነው፣ በእስር ቤትስ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው። ካሊፎርኒያ ሳን ሆዜ ከተማ የሚኖሩት የህግ ጠበቃ የሚ ጌታቸውን ድምፅ ነው የሰማ ነው። በኢትዮጵያውያን በአሜሪካ ስለ ኢሚግሬሽንና ጥገኝነት ወቅታዊ ጉዳዮች ዙሪያ ማብራሪያ ይሰጡናል። አሁን ወደ ምሽቱ አብይ ርዕስ እንለፍ። ከትናንት በስቲያ በቤንሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የታጠቁ የአካባቢው ተወላጆች በአማራ ተወላጆች ላይ በፈጸሙት ጥቃት የአስራ አራት ንጹሐን ዜጎች ሕይወት ማለፉንና ስድስት ሰዎች መቁሰላቸውን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዲሬክተር ለአሜሪካ ድምፅ ገለጹ። ዋና ዲሬክተሩ አቶ ግዛቸው ሙሉነህ እንደሚሉት ድርጊቱን የፈጸሙት የህወሀት ተላላኪዎች ናቸው። ቪኦኤ ያነጋገራቸው የጥቃቱ ሰለባዎች ጥቃቱ በዘር ልዩነትና በዘር ልዩነት ላይ ያነጣጠረ ነው ይላሉ። የቤንሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ሀራፊው አቶ አብደል አዚዝ መሀመድ ግን ጥቃቱ ብሔርን መሰረት ያደረገ አይደለም። የህዳሴ ግድቡን ውሃ ሙሌት መጠናቀቁን ተከትሎ ስኬቱን ለማደናቀፍ ተላላኪዎች የፈጠሩት ነው ብለዋል። ዝርዝሩን አስቴር ምስጋናው ከባህር ዳር ይዛለች። ሐምሌ 22 2012 ዓ.ም ማለትም፣ ከትናንትና በስቲያ ምሽት ላይ በቤኒሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በሚኖሩ የብሔር መሰረት ያደረገ ጥቃት በመፈጸሙ የ14 ንጹሐን ዜጎች ህይወት አልፏል። ስድስት ሰዎች ደግሞ ቆስለው ሆስፒታል እንደሚገኙ ከመንግስትና ከአካባቢ ነዋሪዎች ያገኘነው መረጃ ያመላክታል። በጉባ ወረዳ የአቡኑ መንደር የሚኖረው ሲሳይ አበበ ከእርሻ ስራ ወደ ቤቱ እንደተመለሰ ነው ጥቃት ሊፈጸምበት እንደሆነ በአንድ ዘመዱ የተነገረው። ወዲያው ሚስቱን ይዞ ከአካባቢው እንደወጣ ይናገራል። አረሞ ላይ እንደ ቤታችን ስንገባ መሽቷል። ሌሎችም ነበሩ። የአብረው ጓደኞች እንዲህ በጨለማ አምሸቱ ሁለት ሰዓት ይሆናል። ወደ ማንኩስ ወረዳ ዝም ብለን በቃ ብ ሰባት ሰዓት ወደ እንገባለን። በኋላ ጠዋት ወደን ተመልሰን ስናይ በቃ ለማየት በጣም ያስጠላል። መፈጠር በጣም ያስጠላል። ይታወቃሉ። እነዚህ ሰዎች ይህን ጥቃት የፈጸሙት አካባቢ ነዋሪ ናቸው። እነዚህ ሌላ ደግሞ አሉ። አንድ ደግሞ ማሪ ይባላል እንዲያርጉ በቃ እየተመሳቀረ እያለ እሱ ነው እንዲያርጉ። አሁን ከይዟ ላይ እሱ ነው እንደዚህ ያደረገለ ማለት ነው። የቀየቀዩ ቤት እነሱ በሚያውቁ ከሚያውቁ ከኛ ጋር ነዋሪ ስለሆኑ ያን የገሌ ቤት ነው፣ ያን የገሌ ቤት ነው፣ አንድ የገሌ ቤት ቤት አንደ ገሌ ቤተሰብ እያሉ ጋ በየደጃፉ ሳይወጣ ሳይወጡ ደጃፉ ነው የመጡን በቃ ደጃፉ ላይ ማለት ነው። በሩን ይዘውብን እቤታችን ዝም ብለን ምንም የያዝነው ነገር የለም። እደጃፍ ላይ ስንወጣ በመብራቱ በቃ ዝም ብለው መጡና እቤት ነው ደጃፍ ላይ ነው ወደቅ በወቅቱ ግን እንደው የጸጥታ አካል ለመጥራት ጥረት አላደረጋችሁ? ስልክ ብንደውል ብንልም ማንም የደረሰልን የለም። ከዚህ በፊት ተፈናቅላችሁ ወጥታችሁ ነበር ዙሮን እየገባ ነው፣ እየሸሸ ነው። ዙሮን እየገባ ነው ማለት ነው። በአሁኑ ሰዓት በፓዊ ሆስፒታል ጉዳት የደረሰባቸውን የቅርብ ዘመዶቹን እያስታመመ ያለው ማንኩሽ ቀበሌ ጃንያ መንደር የሚኖረው አቶ ሰጠኝ አወቀ ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን ናቸው ብሏል። አንድ ሰዓት ላይ ማለት ነው፣ ምሸት ላይ አዝመራው ዬን ስመለስ ከተማ ልገባ ስር አንድ መቶ በላይ ይሆናሉ። ታያቸውን ሩጭ ወደ ቃሻ ስገባ ተከተሉ እየተወሰነ ሩጫ አመለጥኳቸው። ጨለማ ሆነ። ለሀበሻው ላለው ሰው ደወልኩና በቃ ዛሬ ጉምዞች ታጣቂ ነው፣ ጥቁር ለባሽ ነው፣ ሁሉም ተጠንቀቁ። ሰናድኩና ለአክስቴ ልጅ የቤት ሩጬ ገባውን ባታችን ንውጣ ስለው ለቀበሌ ሲደውልለት እንደዚህ አይነት ችግር መጥተው ገብተዋል እንዴት ነው ሲለው ቤቱን ዝጉና ቁጭ በሉ፣ ዝምላቸው ከቤት እንዳትወጡ አሉ። ሁለት ሰዓት ተኩል ላይ በቃ መቱን እንዳለ በስናይፐርና በአራራው መትረየስ በሁሉ ቤት በቃ ተጠመደብን በሁሉ ቤት አንድ ቤት ሲተኮስ አንዱ አንድ ቤት ሲተኮስ አንዱ መቱን። እንዳለ ጭ ውስጥ ስ አድርገው ነዱ አራቱን። እኔ የተረፈ መሬት ላይ ተኝቼ፣ ያጣኸው የቅርብ ቤተሰብ አለ። የገዛ ወንድም እሱም ብቻ ነው። ቤተሰቡን ጭምር ነው። ሶስቱ ቁፍረኞች ጥቅሞች ናቸው። ዝም ብለን ነው የምናንከላብሳቸዋል። ዶክተሩ ላይ ይቀዳል፣ ይሰፋል። ግን ጥይቶ ወዳቸው ያንዱ ቅድም ስታወራኝ መቱን። መጠው በቤታችን ላይ መቱ። መቱትን ያልቀ እንደው ተራውና የመቱ ወይ አንድ ቀይ የተረፈ የለም። በቃ ሁሉም ደምድሞት ይወጡ። ቀይ ስትል ምን ማለት? አማራውን ቤት ብቻ ነው የመጡ እዛ። እንዲሁም እዚህ ቤት አልመጡ። ጉዳት ያደረሱት ይታወቃሉ። የተወሰኑ ሰዎች ያው ታወቃሉ። አብረው እየረዳ እየረጣ ነው ሰው፣ እየሳቁ እየተጫወቱ አብረው ቢራ እየጠጡ አብረው ለስላሳ እየጠጡ አሁን እነዚህ ያልከኝ ሰዎች በሙሉ በቁጥጥር ስር ውለዋል ተይዘዋል? አንዱ ብቻ ነው የተያዘ። አሁ ሳያስነቃ አብሮ ሀበሻው ጋር ቀይ ሰው ጋር ጠዋት ሲገኝ ምን ተገኘበትኝ? እነሱ ጋር ሲዞር ያደረው ጤዛው እንዳለ በቃ ልብሱ እንዳለ እንደ ውሃ የታጠበ ቤቱን ጧት እጀ ሳይዋኛ ጎረቤት ይደርስል እንደሆነ የህጅ ቤትን ስቆፈቆፈው ቆፈቆፈው ልጆችም ቅድሚያ ነው ወደ ናንኩስ ወደ ጉባው የሰደዘ ምሽትን አርጎ የሱ ቤት ተዘግቶን አለኝ ቤት ደግሞ ጥይት ማታ ሲተኮስ ሁለት ሰዓት ላይ ተኩስ የሱ ቤት አልተመጣ። አቶ ሰጠኝ እንደሚለው የጥቃቱ ሰለባ የሆኑ የአስራ አራት ሰዎች አስከሬንም ወደ ባህር ዳር ተሸኝቷል። ጠቅላላ አስራ አራት ሰው ነው ድምር የሞተ ሰባት ሰው ቁስለኛውም ፓዊ ነው ያለ አስራ አራቱ ግን ተጭኖ ወደ መሀል ሀገር ወደ ባህር ዳር አሉ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙልነ እንዳሉት ግን አስከሬ ናቸው ወደ ባህር ዳር ሳይሆን በዘመዶቻቸው ጥያቄ ወደ ተለያዩ አካባቢ እንዲመጣ አመቻችተናል ነው ያሉት። በርከት የሚለው ቁጥር ከሞቱት ውስጥ ከአስራ አራቱ እዚህ ምዕራብ ጎጃም ሰከላ አካባቢ ያሉ ናቸው። እንግዲህ ሰው አስክሬን ለማምጣት ከዚህ ከቦታውም ጭምር ሰው አንቀሳቅሰናል። እኛ ከዚህ ካያሉ ያሉበት ከቤተሰቦቻቸው አካባቢ ባሉበትም እንቀሳቅሰን አጅበን አስክሬኑን በክብር ወደ የአካባቢው አምጥተን የገባበት ሁኔታ ነው ያለው። ሁለት ሰዎች ጎንደር እና አንድ ሰው ዛጃዊ ነው ከሞቱት ሰዎች ውስጥ ያለው መረጃው ደርሶናል። እነዚህንም በየአካባቢው እንዲደርሱ ነው እያረግ የጉባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ቡድን መሪ አቶ ግርማ ንጋቱ እንደሚሉት ጥቃቱ የተፈጸመው በአካባቢ ባሉ ሽፍታዎች ነው። ከሽፍታዎቹ ጋር በመሆን ጥቃቱን ያደረሱ የአካባቢው ተወላጆችና አንድ የሌላ ብሔር ተወላጅ እንዳለ ደርሰንበታል። ክሰቱን የፈጠሩት አካላት ሽፍቶች ናቸው የተባለ ነው ያለው። እዚህ ፊትም በሁለት ሳምንት አካባቢ ሁን ጊዜ በግምት ማለት ነው አንድ ሹፌር ከነረዳቱ መንገድ ላይ ቀደም ብዬ እነዚህ የጥቃቱ ሰለባ የሆኑ አንዳንድ ሰዎችን አናግሬ ነበረ። ጥቃቱን የፈጸሙት የምናውቃቸው አብረን የበላን አብረን የጠጣን የጉምዝ ተወላጆች ናቸው ነው ያሉት። ሽፍቶቹ ከመጡ በኋላ ከሽፍቶች ጋራ እኛ ጋር አብሮ የበሉ አብሮ የጠጡ ሰዎች ተቀላቅለው አብሮን የጨፈጨፉን የሚል መረጃ ለእኛም ሲሰጡን የነበረ፣ እዚሁ አካባቢ ያሉት የተጠለሉ ሰዎች ማለት ነው መረጃ በማቀበልም ስልክ በማስጠትም ብዙ ነገር በሎች የደገፉ የተባሉትን በቁ የቤኒሻንጉል ጉሙዝ ክልል የአስተዳደር የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱልአዚዝ መሐመድ ጥቃቱ ብሔርን መሰረት ያደረገ አይደለም፣ የግድቡን የውሃ ሙሌት መጠናቀቅን ተከትሎ ስኬቱን የማይደግፉ ተላላኪዎች የፈጠሩት ጥቃት ነው ብለዋል። የግብጽ ተላላኪዎች መሆኑን ነው እኛ የደረስንበት። አንደኛ የውሃ ሙሌት በተሳካ ሁኔታ እንዳይፈጸም እንቅፋቶችን መፍጠር ጋር በተያያዘ ነበረ እንቅስቃሴው ማለት ነው እና አገሪቱ ወይም ክልሉ እንዳይረጋጋ የብሔር ግጭት ለማስመሰል በየአካባቢው የብሄር ግጭት እንዲነሳ የተሰራ ሴራ ነው። ይሄ ጥቃት ከመፈጸማቸው በፊት ከጸጥታ ኃይሎቻችን ላይ የተኩስ ልውውጥ ነበረ እና ባሉበት ቦታ ላይ እየተበታተነ ነበረ። አንድ አምስት የሚሆን ሰው ሞቷል። በተኩስ ልውውጥ ማለት ነው። የጸጥታ ኃይል ነው ወይስ እነዚህ ሽፍቶች ነው? ተጠርጣሪዎች ደግሞ በዚህ ጉዳይ ላይ እጃቸው አለ ተብሎ የተጠረጠሩ ሰዎች ወደ ሀያ የሚሆን ሰው ተይዟል። ስር አስራ ሁለት የሚሆን መሳሪያ የቡድን መሳሪያ አንድ አርብጂ እና ሁለት ቆምቦላ። ቀደም ብለው ሲናገሩ የግብፅ ተላላኪዎች ናቸው የህወሓትም ተላላኪ ናቸው ብለውኛል እና ማረጋገጫችሁ ምንድን ነው? ይሄ መቀሌ ቆይቶ የመጡ አሉ፣ ከሱዳን ደግሞ የመጡ ና ይህንን ተልዕኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል? እነዚህ በቁጥጥር ስር የዋሉት ናቸው ማለት ነው። አዎ ማረጋገጫ ማለት ይሄ ነው። በአሁኑ ሰዓት እንግዲህ ጥቃቱ ጋር በተያያዘ ሰው በቁጥጥር ስራ ውላቸዋል። ጠቅላላ ሰላሳ ሰው በቁጥጥር ስራ ውለናል። በህዝብ በኩል የብሔር ግጭት እንዳልሆነ እንዲታወቅ ነው። እስካሁን ገና እጃቸው አለበት የሚባሉ አንድ በአንድ በመልቀም ለህግ የምናቀርብና አጠቃላይ ለህዝብ ይፋ የምናደርግ መሆኑን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በአማራ ተወላጆች ላይ ጥቃቱ የተፈጸመው በጽንፈኛ የህወሓት ተላላኪዎች ነው ብለዋል። ንጹሃን ዜጎች ላይ የታጠቀ ቡድን በጥይት ግድያ ፈጽሟል ከስድስት ሰዎች በላይ የሚሆኑ ሰዎች ደግሞ ቆስሎ ወደ ህክምና ሄደዋል ሰው ሰላም ነው ብሎ ስራውን እየሰራ ባለበት ባረፈበት እፍቶ በተቀነባበረ ሁኔታ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ሀይሎች ተላላኪዎች በፈጸሙት ተኩስ ነው ሰው ያለፈውን ስለ ጥቃቱ ከትግራይ ክልል መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም እንደተሳካ የምመለስ ይሆናል ከሶስት ቀናት በፊት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ለምክር ቤቱ ባቀረቡት ሪፖርት ክልሉ ከአጎራባሽ ክልሎች ጋር መልካም ግንኙነት እንዳለው ገልጸው በተለይ ከቤኒሻንጉል ጉምዝ ክልል ተፈናቅለው መጣው የነበሩ ዜጎችን ወደ ቀያቸው መመለሳቸውን በተናገሩበት ምሽት ነው ጥቃቱ የተፈጸመው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ፖሊስ በአቶ ጀዋር መሐመድ ቤት አደረግኩት ባለው ብርበራ ህገ ወጥ የመገናኛ መሳሪያዎች እንዳገኘ ለፍርድ ቤት ገለጸ። ለቀሪ ስራዎችም ተጨማሪ የምርመራ ጊዜ ጠይቋል። አቶ ጀዋር የተጠረጠሩባቸውን የወንጀል ድርጊቶች አስተባብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ሰጥቶ ተለዋጅ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል። ፖሊስ ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ልደታ ማስቻያ ችሎት አቶ ጀዋር መሐመድን በጠረጠረባቸው ድርጊቶች ላይ ያከናወነውን የምርመራ ሥራ ዘርዝሯል። በዚሁ መሠረት በተጠርጣሪው ቤት ለሁለተኛ ጊዜ ተደረገ በተባለ ፍተሻ የኢትዮጵያ ቴሌኮም የመገናኛ አውታር ቢዘጋ ወይም ቢጠፋ እንኳን ያለምንም ችግር ይህን እንቅፋት አልፎ ማንኛውንም መረጃ ማሰራጨት የሚችል የሳተላይት ማሰራጫ መሣሪያ ማግኘቱን ለፍርድ ቤቱ ተናግረዋል። መሳሪያዎቹም ከሕግ ውጭ ወደ ሀገር ውስጥ መግባታቸውን፣ እነዚህ የመገናኛ መሳሪያዎች የተተከሉትም ከውጭ ባለሙያዎች በማስመጣት መሆኑን ፖሊስ አስረድቷል። በእነዚህም መሳሪያዎች የታዋቂ ሰዎችን የመንግሥት ባለሥልጣናትንና የመሳሰሉትን የስልክ ግንኙነቶችን ለመጥለፍ ተጠርጣሪው እንደሚጠቀሙበት ፖሊስ ተናግረዋል። በተጨማሪም ፖሊስ ከተጠርጣሪ ተሽከርካሪዎች ሰባት ሽጉጦች ማግኘቱንና በእነዚህ ሽጉጦች ላይ የታተመው መለያ ቁጥር ከፋብሪካው ውጪ በህገወጥ መንገድ የታተመ መሆኑን በፎረንሲክ ምርመራ ማረጋገጡን አብራርተዋል። ከዚህም በተረፈ ከአርቲስት አጫሉ ሁንዴሳ ግድያ በኋላ በኦሮሞ ሚዲያ ኔትወርክ አመራር ሆነው ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጭ መልእክት እንዲተላለፍ በማድረግ በኦሮሚያ በተለያዩ ከተሞች ግጭቶችን በመቀስቀስና በሌሎችም የተለያዩ የወንጀል ድርጊቶችን መፈጸማቸውን የሚያሳዩ ማስረጃዎች መሰብሰቡን ፖሊስ ለፍርድ ቤቱ ገልጿል። አክሎም ቀሩኝ ያላቸውን ምርመራ ሥራዎች በመዘርዘር ተጨማሪ ዐሥራ አራት ቀን የምርመራ ጊዜ እንዲሰጠው ፖሊስ ፍርድ ቤቱን ጠይቋል። የተጠርጣሪ ጠበቆች በተራቸው የመርማሪ ፖሊስ የስራ ክንውን ዘገባ በቀደሞች ሁሉት ካቀረባቸው የስራ ክንውኖች ምንም የተለየ አዲስ ውጤት አላሳየም ሲሉ ተቃውመዋል። የሰነድ ማስረጃ እንዳልተሰበሰበ በመጠቆምም ይህ እስከ መቼ ይቀጥላል ሲሉ ጠይቀዋል። በተጨማሪም ፖሊስ የምስክሮች ቃል ተቀበልኩ ቢልም ምስክሮቹ በደንበኛቸው ላይ የወንጀል ተሳትፎውን በመለየት ያቀረቡት በግልጽ አላስረዳም ብለዋል። በመሆኑም አጠቃላይ የምርመራ መዝገቡ ሥራ ውስብስቡን የወንጀል ድርጊት ግልጽ እያደረገ መሄድ ሲገባው ጥቅልና ሚዛን የሚደፋ አይደለም ሲሉ ተቃውመዋል። በመሆኑም ፖሊስ የጠየቀው የአስራ አራት ቀን ተጨማሪ የምርመራ ጊዜ ሳይሆን አጭር ቀጠሮ እንዲሰጠው ጠይቀዋል። አቶ ጀዋር መሐመድም እንዲናገሩ ፍርድ ቤቱ ፈቅዶላቸዋል። እንደ እሳቸው አባባል ሕገ ወጥ በሆነ መንገድ ገብተው ተተክለዋል የተባሉት የመገናኛ መሳሪያዎች ቀረጥ ተከፍሎባቸው በህጋዊ መንገድ የገቡ መሆናቸውን በመግለጽ ወደ ሀገር ከገቡበት ጀምሮም በኢትዮጵያ ሰላም እንዲሰፍን እንጂ ለግጭት እንዳልሰሩ የፖሊስን ጥርጣሬ በማስተባበል ለፍርድ ቤቱ ተናግረዋል። በመጨረሻም ፍርድ ቤቱ መዝገቡን መርምሮ ለፖሊስ ተጨማሪ የ12 ቀን የምርመራ ጊዜ በመፍቀድ ለነሐሴ አምስት ቀን 2012 ዓ ም ተለዋጭ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአርቲስት ሀጫሉ ሁንዴሳን መገደል ተከትሎ አባላታችንና ደጋፊዎቻችን በጅምላ ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ ሶስት የፖለቲካ ድርጅቶች ተናገሩ። ጠቅላይ አቃቤ ሕግ በበኩሉ በቁጥጥር ስር የዋሉት ሰዎች በወንጀል በመጠርጠራቸው እንጂ በፖለቲካ አመለካከቱ የታሰረ የለም ብሏል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሚያ ብሔራዊ ፓርቲ አባላቶቻቸው በጅምላ መታሰራቸውን የተገደሉና የቆሰሉ እንዳሉና ጽሕፈት ቤቶቻቸው እንደተዘጉባቸው ገልጸዋል። የኦሮሞ ነጻነት ግንባር የድርጅቱ ከፍተኛ አመራሮችን ጨምሮ የት እንዳሉ የማያውቃቸው አባላቶቹ መኖሩን ለቪኦኤ አስረድቷል። የኦሮሞ ፌዴራላዊ ኮንግረስ ኦፍ ኮ ሊቀመንበር ፕሮፌሰር መራራ ጉዲና እንደተናገሩት የህግ የበላይነትን ሽፋን በማድረግ አባላቶቻችንና ደጋፊዎቻችን ላይ ከፍተኛው ከባይ እየደረሰባቸው ነው ብለዋል። ለምሳሌ ስድስት ዞን ኃላፊዎች ታስረዋል። ቢሮዎቹም ተዘግተዋል። ብዛት ያላቸው የወረዳ ቢሮዎች ተዘግተዋል። አስራ ሰባት አባሎቻችንና ደጋፊዎች ተገለዋል። አመራሪን ጨምሮ ከመቶ በላይ ሰዎች ታስረዋል። ማከላይ ገርባ ድርጅቱ ምክትል ነው። ጁዋር ማህመድ ዛ ቦረና፣ ደጀኔ ጣፋ እዚህ ደግሞ አዲስ አበባ ዩኒቨርሲቲ የሚያስተምር የአንድ ፋክሊቲ ዲን ዶክተር ሁሴን ከድር ለምሳሌ ማዕከላዊ ኮሚቴ አባል የሆነ አኗር ሳኔ የሚባል ሐረር ላይ ወይም ሐሮማያ ላይ የታሰሩት አሉ። አባላት እና ወደኛ የሚቀርቡ አርባ ሰዎች ከፍተኛ ድብደባ ተካሂዶባቸዋል። እንግዲህ መንግስት ያለው ከሰባት ሺህ በላይ ታስሯሉ። አብዛኛው ያው እንደሚታወቀው ኦሮሚያ ነው። ትንሽ የተወሰነ አዲስ አበባ ቢኖርም ስለዚህ በህዝብ ደረጃ እንግዲህ ምንድን ነው ስር የተካሄደባቸው ቦታዎች ከዘጠና ሰባት ጀምሮ ያሸነፍንባቸው ቦታዎች ናቸው። አባላቱ በምዕራብ አርሲ በባሌ እና ሐረርጌ ዞኖች እንደታሰሩበት የሚገልጸው የኦሮሚያ ብሔራዊ ፓርቲ በበኩሉ ታስረው ፍርድ ቤት ያልቀረቡ መኖራቸውንም ገልጿል። የፓርቲው ዋና ጸሐፊ አቶ መሐመድ አህመድ ለቪኦኤ እንደገለጹት ይህ ነው የሚባል ክስ ስላልቀረበባቸው ለአባሎቻቸው ጠበቃ ለማቆም መቸገራቸውንም ተናግረዋል። ብዙ ሰዎች እየታሰሩ ነው ያሉት ከእኛ ፓርቲም አመራርን ጨምሮ ብዙ ሰዎች ነው በየቦታው የታሰሩት ያሉት። ከእነዚህ መካከል በአመራር ፖዚሽን ላይ ያሉት ወደ ሰባት ሰዎች ናቸው የታሰሩት። እስካሁን አባሎች ሰዎች ደግሞ ወደ አስራ አምስት ናቸው። እንደዚያም ደግሞ ደጋፊዎቹም ታስሮ ነው ያሉት። እስካሁን ኦስሎ ወደ ሆስፒታል የገቡትም አሉ። አስር ሰዎች ገደማ ይሆናሉ። እንደዚያም ደግሞ የሞቱት ደግሞ ወደ አስራ አምስት ናቸው እስካሁን ማለት ነው። በመረጃችን ከምንጫችን ያደረሰን ማለት ነው። የፖለቲካ ድርጅቶችን ክስ በተመለከተ የኢትዮጵያ ጠቅላይ አቃቤ ሕግ የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ግርግር ሰዎች መታሰራቸውን ገልጿል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ለቪኦኤ እንደተናገሩት በደረሰው ጥፋት እንጂ በፖለቲካ አስተሳሰቡ የታሰረ ማንም ሰው የለም ብለዋል። እኛ ስናስር የፖለቲካ አስተሳሰባቸውን አላየንም። የመንግስት ሰራተኛ መሆን አለመሆናቸውን አላየንም። አመራር መሆን አለመሆናቸውን አላየንም። እናንተ እንደምታውቀው የመንግስት አመራሮች ተይዘዋል። የአካባቢው ማለቴ ነው። የከተማ ከንቲባዎች፣ ወረዳ ላይ የሚሰሩ ሰዎች ተይዘዋል። የመንግስት ሰራተኞች ተይዘዋል። በዚህ መሀል የተቃዋሚ ፖለቲካ አባላቶች ተይዞ ሊሆን ይችላል። የተያዙት በፖለቲካ አስተሳሰባቸው ሳይሆን በወንጀሉ ውስጥ በመሳተፋቸው ነው። ወንጀሉ ውስጥ የተሳተፈው ሰው ቄስ ይሁን ፖለቲከኛ ይሁን አስተዳዳሪ ይሁን የምትለይበት ምክንያት አይኖርም። ኦሮሚያ ላይ አስራ አራት የምርመራ ቡድኖች አደራጅተን እየሰራ ነው። በተለያየ ቦታ እንደ ፌደራል ጠቅላይ ዓቃቤ ሕግም ከክልሉ ጋር ሆነ በዛ ቦታ የተያዙ ሰዎች ወንጀል በመፈጸማቸው በመጠርጠራቸው ነው። ይታወቃል ከመቶ ስልሳ በላይ ሰው ሕይወቱ አልፏል። በጣም ብዙ ንብረት ወድመዋል። አንዳንድ ቦታ ከተሞች ሙሉ ሙሉ ሊያስብል በሚችል ደረጃ የተቃጠሉበት ቦታ አለና ከዚህ ወንጀል ጋር ተያይዞ ሰዎች ታስረዋል። ሀቅ ነው። በፖለቲካ ለአስተሳሰቡ የታሰረ ማንም ሰው የለም። እኛ እንደ ፌደራል ጠቅላይ አቃቢ በተሳተፍንባቸው ምርመራ ሂደቶች በሙሉ ፍርድ ቤት ሳይቀርቡ ዝም ብለው በእስር ላይ እንዳሉ ነው ቤተሰቦቻቸው ያሉበት የሚያውቁትን የሚናገሩት። በአርባ ስምንት ሰዓት ውስጥ ፍርድ ቤት ያልቀረበ ታሳሪ የለም። ይህን እርግጠኛ የምነግር። አንዳንድ ቦታዎች ባሌ አካባቢ ለመሳ ፍርድ ቤቶች የተቃጠሉባቸው ቦታዎች ነበሩ። የአካባቢ ተቋማትም ጭምር የተቃጠሉባቸው ቦታዎች ነበሩ። እዛ አካባቢ ላይ የተወሰነ ቀን ሌት ሆኖ ሊሆን ይችላል። እሱ ሪዝኑ ቶሎ ሬት የሚደረግ የሚታወቅ ነው የሚሆነው ከዛ ውጭ ግን ፍርድ ቤቶች በሰላም ሆኖ በሚሰሩባቸው ቦታዎች በተገቢው ጊዜ ህገ መንግስታዊ መብታቸው ተከብሮ ፍርድ ቤት እየቀረቡ የጊዜ ቀጠሮ እየተጠየቀ የምርመራ ፕሮግረስ ለፍርድ ቤት እየተገለጠ ፍርድ ቤት እየፈቀደ ነው ሰርቡ እየቀጠለ ያለው። በቁጥጥር ስር ውለው ለፍርድ ቤት ያልቀረቡ ካሉ ጽህፈት ቤታቸው እንደሚያጣራ የገለጹት አቶ ፍቃዱ የታሳሪዎቹ ወላጆችም ቢሆኑ ለፌዴራል ጠቅላይ አቃቢ ህግ ቅሬታቸውን ማሰማት እንደሚችሉ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ኮንሶ ዞንና በኤሌ ልዩ ወረዳ በግጭት የተፈናቀሉ 20 ሺህ ዜጎች ሰብአዊ ድጋፍ እንዲደረግላቸው ተማጽኖ አቅርበዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ድጋፍ ለማድረግ ይቻል ዘንድ የደረሰውን ጉዳት የሚያጣራ ግብረ ኃይል ወደ በውታው መላኩን ኮሚሽነር ጋንታ ጋሩማ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በኮንሶ ዞን እና በአለልዩ ወረዳ መካከል በመሬት ይገባኛል በተፈጠረ ግጭት ከ20 ሺህ በላይ ዜጎች መፈናቀላቸውና የአስቸኳይ ጊዜ ሰብአዊ ድጋፍ ባለመደረጉ እየተጎዱ መሆናቸውን በስልክ ለቪዮኤ ተናግረዋል። ምንም አንድ ነገር የለም። ብራይሌ ከተማ አሴቆጭ ብልን እየለበትን ነ እኛ ዚህ ከተማ ላይ ነ። ስማቸውና ማንነታቸው እንዳይገለጽ የጠየቁን እነዚህ ዜጎች በችግርና ስቃይ ላይ መውደቃቸውን ገልጠው ድጋፍ እንዲደረግላቸውም ጥሪ አቅርበዋል። ነገር አሁን አሁን ተፈናቅለው ከቀያቸውና ከቤታቸው እየወጡ የኮንሶ ዞን ነዋሪዎችን ጨምሮ ከምኖሩበት ከአለልዩ ወረዳ ተፈናቅለው ወንዝ ተሻግረው በደቡብ ኦሞ ዞን ወውጥ በሚባል ከተማ የተጠለሉ ነዋሪዎች መኖራቸውም ተገልጧል። በግጭቱ የተፈናቀሉ ዜጎች ሀያ ሺህ እንደሚሆኑና አብዛኛው የኮንሶ ነዋሪዎች ከአለ ልዩ ወረዳ ቃርቃርቴ ቀበሌ መፈናቀላቸውን የተናገሩት የኮንሶ ዞን የሰላምና ፀጥታ መምሪያ ኃላፊ አቶ ሀሰን ወላሉ ናቸው። አቶ ሀሰን አንጻራዊ ነው ያሉት ሰላም እየታየ መሆኑን፣ ነገር ግን ግጭቱ ሙሉ በሙሉ አለመቆሙ ተናግሯል። ወደ ሀያ ሺህ አካባቢ የሚጠጉ ናቸው ብያነው። ባለፈውም አሁን ባለሙያዎች ተማርተን እያንዳንዱ ቦታ ላይ መረጃውን ትክክለኛ መረጃውን የማጥራት ስራ እየተሰራ ነው ያለው። ቀረ ዙሪያ ወረዳ ቱሮ አካባቢ ተፈናቀሉት እነዛኛዎቹ አሁን ትላንት ላይ አወያይተን ወደ ቀያቸው የመመለስ ስራ የተሰራበት ሁኔታ አለ። ወሽቦ እና ወይበሌ አካባቢ አካባቢ በሁለቱም ሳይድ ስጋቱም እየቀነሰ ጠጣ ሀይሉም እዛ መካከላቸው እየተንቀሳቀሰ ሰላም እየተፈጠረ ስለሆነ ወደ ቀያቸው እንድመለሱ ተደረገበት ሁኔታ ነው ያለው እና በጣም ችግር ነው እንደሁም የሚለብሱት ልብስ ምረላቸውም ይህላቸውም በጎተሪ ያከማቹት እህልም ተቃጥሎባቸዋል። ምርት መሰብሰቢያ ወቅትም ስለሆነ እርሻ ላይ ያከመሩትም እሱም ጭምር የተቃጠለባቸው ስለሆነ ከፍተኛ የግብ ጉዳት ደርሶባቸዋል። የኮንሶ ዞን አስተዳደር የተፈናቀሉና በጣም የተጎዱትን ባለው አቅም የመደገፍ ስራ መጀመሩንም ጠቅሰዋል። ከእነዚህ ከተፈናቀሉ ዜጎች ውስጥ ቁጥራቸው ትንሽ የማይባሉ ሰዎች ተሰደው ወደ ደቡብ ኦሞ ዞን ብነጸማይ ወረዳና ብራሌ ቀበሌ መግባታቸው ተገልጧል። ቦን ጠጣ ሀይሉ አጅቦ ነው እዛ ቦታ ላይ የሚገደው አሁንም ከጥርጣር ነጣ ነው ምል መስለለን ሳለ መጠን ከትናንትና ወዲያ ጀምሮ ትላንት እያጓዙ ግጭቱ ጉዳት ያደረሰው በሁለቱ አስተዳደር አመራሮች መካከል በተፈጠረው አለ መግባባትና የተፈጠረውን ግጭት ከማርገብ ይልቅ እንድባባስ በማድረጋቸው ሲሆን እርስ በርስ እየተወነጃጀሉ መሆናቸውን ለጣቢያችን በሰጡት መግለጫ አስታውቀዋል። የበና ጽማይ ወረዳ አስተዳዳሪ አቶ ደሙ በዛብህ ተፈናቅለው ወደ ወረዳቸው ስለተሰደዱ የአለልዩ ወረ ነዋሪዎች የሚከተለውን ተናግሯል። አጠቃላይ ቤተሰብ አባወራ ወደ መቶ ሰማንያ እንደዛ አካባቢ ሞረና አባወራ ማለት ነው። ጠቅላላ ቤተሰብ ወደ ሰባት መቶ ዘጠና ሰባት ነው። አሊዎች ናቸው እንጂ ኮንሶ አይደለም። ወደ እኛ ፈልሶ የገቡት ሁለት ቦታ ላይ ነው ያሉት። አንዱ ወደዚህ ከተማ ውስጥ ነው። ሌላኛው ወይጦ ወንዙን ተሻግረው ቴሌ አካባቢ እሱ አካባቢ ነው የፈጠሩትን ሰባት መቶ ዘጠና ሰባት ህዝብ ነው የተፈናቀለው ማለት ነው። ወደ እኛ የገቡት ማህበረሰቡ ከሚያቀርብላቸው መጠለያ ውጪ በወርዳው የተደረገላቸው ድጋፍ አለመኖሩን ገልጠው ነገር ግን ለሚመለከተው አካል ሪፖርት ማድረጋቸውን ተናግረዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ግጭቱን የማረጋጋት ስራ እየተሰራ እንደሆነና ድጋፍ ለማድረግ እንድቻል የደረሰውን ጉዳት የሚያጣራ አንድ ግብረ ኃይል ትላንት ወደ ቦታው መላካቸውን ለቪኦኤ ተናግሯል። ግጭት አለ። ግጭቱ የሰኪሪቲው ስራ እየተሰራ ነው። ነገር ግን ከሚያክል ሰው ተፈናቅላል ምን

የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ቀጣዩ ዘገባ ደግሞ የዩናይትድ ስቴትስን ጉዳይ የሚመለከት ነው። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ቢል ባር በተወካዮች ምክር ቤቱ የህግ ጉዳዮች ቋሚ ኮሚቴ ፊት ቀርበው ተጠይቀዋል። ጠቅላይ አቃቤ ህጉ በዚህ የትናንት የምክር ቤት ውሏቸው ታዲያ ባለፉት ሁለት ወራት ሰልፎችና ሁከት ወዳልተለያት የኦሬገን ግዛቷ ፖርትላንድ ከተማ ፌዴራል ኃይሎች መግባታቸው አግባብ ነው ሲሉ በፕሬዝደንቱ ውሳኔ ላይ ከዲሞክራቲክ እንደራሲዎች የተነሳውን ተቃውሞ ተከላክለዋል። ዲሞክራቲክ እንደራሲዎቹ ጠቅላይ አቃቢ ህጉ የህግ የበላይነትን ከማስከበር ይልቅ ለፕሬዝደንቱ ያላቸውን ታማኝነት ለመግለጽ ቅድሚያ ሰጥተዋል ሲሉ ይወነጅሏቸዋል። ባለፈው ዓመት ውስጥ ቢልባር ይዘዋቸዋል በሚባሉ ሌሎችም ጉዳዮች ላይ ጥያቄዎች ይቀርበውላቸዋል። ሙሉ ቀን በዘለቀው የተካረረ ንግግር መልስና ማብራሪያ ሰጥተዋል። የተወካዮች ምክር ቤቱ ዘጋቢያችን ካትሪን ጂፕሰን ያጠናቀረችው ዘገባ አለ። ሶሎሞን አባተ ያቀርበዋል። ጥቁሩ አሜሪካዊ ጆርጅ ፍሎይድ ሚኒሶታ ውስጥ በፖሊስ ቁጥጥር ስር ሆኖ በደረሰበት ጉዳት መሞቱ ከታየ አንስቶ የተቀጣጠለው ተቃውሞ የኦሬገንን ግዙፍ ከተማ ፖርትላንድን ለሁለት ወራት ሰቅዞ ይዟታል። እነዚያ ተቃውሞዎች አሁን ሌሊቶቹን በፌዴራል ሕግ አስከባሪ ኃይሎችና በተቃዋሚዎቹ መካከል በፍርድ ቤቶቹ ሰፈር በሚካሄዱ ግጭቶች እየተካረሩ መጥተዋል። ጠቅላይ አቃቤ ሕግ ዊልያም ባር ትናንት በተወካዮች ምክር ቤቱ የህግ ጉዳዮች ኮሚቴ ፊት ቀርበው ሲጠየቁ ይህንን የፌዴራል ኃይሎች ስልታዊ ምድቦች ስምሪትና ማንነታቸውን በግልጽ ለመለየት በማይቻል መኮንኖች እየተካሄደ ነው የሚባለውን እስራት ትክክለኛ እርምጃ መሆን ለማስረገጥ ሞክረዋል። በፍርድ ቤቱ ዙሪያ በየእለቱ የሚካሄደውን የተቃውሞ ሰልፍ ለማለት አይቻልም። በማንኛውም ተጨባጭ ሚዛን ብናየው በዩናይትድ ስቴትስ መንግሥት ላይ እየተካሄደ ያለ ጥቃት ነው። በመላ ሀገሪቱ አደባባይ እየወጡ ያሉት ተቃዋሚዎች የሚያሰሙት ድምፅ በሀገሪቱ የፖሊስ አሰራር ውስጥ ተቋማዊና ሥርዓታዊ የሆነ የዘር ልዩነትና ጥቃት ዋናው ችግር ነው የሚል ነው። ጠቅላይ አቃቤ ሕግ ባር ግን በዚህ አይስማሙም። መሳሪያ ሳይኖራቸው እስካሁን የተገደሉ ጥቁር ሰዎች ስምንት ናቸው። በተመሳሳይ ጊዜ ውስጥ አስራ አንድ ነጮች መሳሪያ በእጃቸው ሳይኖር ተገድለዋል። ፖሊስ የሚተኩስባቸው አጋጣሚዎች እየቀነሱ ናቸው። ዊሊያም ባር በዴሞክራቲክ እንደራሲዎች የበላይነት በተያያዘው የሕግ መምሪያ ኮሚቴ ፊት ሲቀርቡ የመጀመሪያቸው ነበር። የትናንቱ ዴሞክራቲክ እንደራሲዎቹም የተዘጋጁላቸው ይመስላል። የተወካዮች ምክር ቤቱ የሕግ ጉዳዮች ቋሚ ኮሚቴ ሊቀመንበር ዴሞክራቲክ እንደራሴ ጄሪ ናድለር የእርስዎን የሥራ ዘመን ለፕሬዝደንቱ እጅ መንሻ ለማቅረብ በግልጽ በሚያደርጓቸው ጥረቶች፣ በመስሪያ ቤቱ ባለሙያዎች ላይ በሚያካሄዱት ያልተቋረጠ ጦርነት ተለይቶ የሚታወቅ ነው። ጠቅላይ አቃቤ ሕጉ ፌዴራል ኃይል ማሰማራት መወሰናቸው የፊታችን ጥቅምት መጨረሻ ላይ በሚካሄደው ፕሬዝደንታዊ ምርጫ መዳረሻ ሰሞን ሆን ተብሎ እየተደረገ ያለ በፖለቲካ ግፊት የሚፈጸም አድራጎት ነው ሲሉ Democratic Americans are very suspicious of your motives here. There are those who believe you are sending federal law enforcement to, into these cities not to combat violent crime. አሜሪካውያን በእርስ የታለመ እንቅስቃሴ ላይ ጥርጣሬ አላቸው። ወደ ከተሞቹ የፌዴራል ሕግ አስከባሪዎችን የሚልኩት የውከት ወንጀሎችን ለመዋጋት ሳይሆን ፕሬዝደንቱን እንደገና ለመመረጥ እያደረጉ ያሉትን ጥረት ለማገዝ እንደሆነ የሚያምኑ አሉ። ፕሬዝደንቱ በተቃውሞ ሰልፈኞቹና በፖሊስ መካከል የሚፈጠሩ ግጭቶችን ዋና ማሳያቸው ለማድረግ እንደሚጥሩ ግልጽ አድርገዋል። ይህ ደግሞ የምረጡኝ ዘመቻቸው ማዕከላዊ ሀሳብ ነው። ጠቅላይ አቃቤ ሕግ ቢልባር በትናንት መልሶቻቸው በጆርጅ ፍሎይድ ሞት የተነሳሳውንና ዋይት ሀውስ ቤተ መንግስት አቅራቢያ የተደረገውን ሰላማዊ ሰልፍ በኃይል ለመበተን የተወሰደው እርምጃም በተቃዋሚዎቹ ጉዳት ደርሶበታል የተባለው ቅዱስ ዮሐንስ ቤተ ክርስቲያን ፊት ለፊት ቆመው ፎቶ የተነሱትን የሀገሪቱን ፕሬዝደንት ደህንነት ለመጠበቅ ሲባል የተደረገ እና ትክክለኛም እንደነበረ ተናግረዋል። ሶሎሞን አባተን ለዘገባው አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ የሚወስደን ነው። በኦሮሚያ ክልል በአንድ ጀንበር 34 ሚሊዮን ችግኞችን ለመትከል ሰፊ ስራ በዛሬው ዕለት ተከናውኗል። በችግኝ ተከላው መርሃ ግብር ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ የተለያዩ የስራ ኃላፊዎች ተገኝተዋል። ፀሐይ ላምጠው ዝርዝሩን ይዛለች። በችግኝ ተከላ መርሃ ግብሩ ላይ የተሳተፉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ሀገሪቱ ካለችበት የደህንነት ማቅ ለመውጣት መንግስት ህብረተሰቡን በማሳተፍ ወደ ብልጽግና የሚሻገርበትን ስትራቴጂ በመንደፍ እየሰራ ነው ብሏል የዚህ እቅድ አካል የሆነው አረንጓዴ አሻራን የማኖር መርሃ ግብር የነገው ትውልድ ያለምንም ችግር ውሃ በማግኘት በመስኖ ማልማት እንዲችልና በኢኮኖሚ አስተማማኝ ደረጃ ላይ እንዲደርስ በማለም የሚከናወን ተግባር መሆኑን ተናግረዋል። አሻራን አረንጓዴ አሻራ ለዛሬ ትውልድ ነው፣ ከሁሉም በላይ ደግሞ ለነገው ትውልድ ነው። የነገው ትውልድ በጥሩ አየር ውስጥ የሚኖር ውሃ አቶ የሚቸገር ሳይሆን በውሃ ተጠቅሞ በመስኖ አልምቶ ኑሮውን በከፍተኛ ሁኔታ የሚያሻሽል ትውልድ በለም መሬት ለም አካባቢ ለሚቀጥለው ትውልድን ያለውን የሚያስተላልፍ እንዲሆን የፌዴራል መንግስታችን በተለይ ደግሞ ጠቅላይ ሚኒስትራችን ባለፈው ዓመት ያስጀመሩትን የአረንጓዴ አሻራ መርሃ ግብር አስቀጥለን በኦሮሚያ ክልል ሦስት ነጥብ አራት ቢሊዮን ችግኝ እየተከልን እንገኛለን። አስደናቂ ተግባርን ተከውኗል። በዘንድሮ ዓመት በመላው ሀገሪቱ ለመትከል ከታቀደ አምስት ቢሊዮን ችግኞች መካከል ሶስት ነጥብ አራት ቢሊዮን ችግኞች በክልሉ እንደተዘጋጁ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ ዳባ ደበሌ ተናግሯል። የዘንድሮው የችግኝ ተከላ ያተኮረው የተክሎቹ ፍሬ ለምግብነት የሚውሉ መሆኑን በማሳቸው በክላስተር የተከሉ አርሶ አደሮች ተናግረዋል። ይህም የምግብ ዋስትናን ለማረጋገጥ ጉልሚና ይኖረዋል ብለዋል። ከአርሶ አደሮቹ መካከል በኦሮሚያ ክልል ሁሉም ዞኖችና ከተሞች ዛሬ ከጠዋት 12 ሰዓት ጀምሮ የችግኝ ተከላ መርሃ ግብር መከናወኑ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። በወቅታዊ የኢትዮጵያና ዓለም አቀፍ ዜናዎች ላይ ያተኮሩ ዘገባዎች የተሰሙበት የመጽሔት ክፍለ ጊዜ ተጠናቋል። ለሁለተኛው የዝግጅታችን አጋማሽ ወደ ያዝናቸው ዘገባዎችና መደበኛ ፕሮግራም ይሆናል የምናመራው። ከዚያ በፊት ግን ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈውን ጋቢና የተሰኘውን ፕሮግራማችንንም እንድታደምጡ እንጋብዛችኋለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በማህበራዊ መገናኛዎች የሆነ እንደሆነ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቱብ ቪኦኤ አምሃሪክ ብላችሁ ልትከተሉን ትችላላችሁ። የምሽቱን ፕሮግራማችንን ብርሃን ኃይሉ እየመራች ነው። የዌብ ና ማህበራዊ መገናኛ ፕሮዲሰሯ አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለመስተንግዶ የተቀመጥኩት ደግሞ ቆንጂ ይታየ ነኝ። አሁን የምሽቱን መደበኛ ፕሮግራም ኢትዮጵያውያን በአሜሪካን እናቀርባለን። በዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በሚመለከት የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔና እሱንም ተከትሎ በተሰራጩ ዘገባዎች ዙሪያ ግልጽ ያልሆኑና መብራራት የሚገባቸው ጉዳዮች መኖራቸውን ሁለት የሕግ ባለሙያዎች ለአሜሪካ ድምፅ ተናግረዋል። የዛሬው ኢትዮጵያውያን በአሜሪካ እንግዶቻችን ናቸው። አዘጋጅና አቅራቢ ደረጀ ደስታ። ሰላም፣ ጤና ስጥልን አድማጮች። ዛሬ በካሊፎርኒያ ሳኖዜ የሚገኙት የህግ ጠበቃ የሚጌታቸውና እንዲሁም እዚያው በካሊፎርኒያ በሎስ አንጀለስ የሚገኙት ሌላኛዋ የህግ ጠበቃ ሙሉ መቤት አለማየሁ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን ናቸው። ሰሞኑን በተሰማው የአሜሪካ ጠቅላይ ፍርድ ቤት ውሳኔ ዙሪያ ያላቸውን የባለሙያ አስተያየት ያካፍሉናል። በቅድሚያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻቸው በኢሚግሬሽን ባለስልጣ ጣናት ውድቅ የተደረገባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል መወሰኑ ተዘግቧል። ዘገባው ግልጽነት የጎደለውና መብራራትም የሚገባው መሆኑን የህግ ባለሙያዎቹ ያምናሉ። ለመሆኑ ይህ ውሳኔ ምን ማለት ነው? ከዚያ በፊት ውሳኔው ራሱ ምንድን ነው የሚለው ሙሉ መቤት አለማየሁ በሚሰጡን ማብራሪያ እንጀምራለን። ውሳኔው የሚለው ምንድን ነው? ኤክስፐዳይትድ ሪሙቨል ወይም ደግሞ በተጣደፈ ፕሮሰስ ወይም ሂደት አገር ውስጥ እንዳይገቡ መወገድ ይገባቸዋል ብለው የሚገምቷቸው የሚወስኑባቸውን ሰዎች ላይ ይግባኝ የማድረግ መብታቸው ወይም የጥገኝነት ጥያቄ የማቅረብ መብታቸው ምን ያህል ነው አሜሪካን ሀገር ውስጥ የሚለው ላይ ነው። እና ይሄ ውሳኔ የሚመለከተው ከመጀመሪያው አሜሪካን ሀገር ውስጥ ለመግባት በቦርደርም ሆነ በአይሮፕላንም መጥተው ኤርፖርት ውስጥም ሆነ በምንም አይነት ፖርት ኦፍ ኤንትሪ ጋር በመድረስ ምንም አይነት ቪዛ ከሌላቸው አሜሪካን የፈቀደላቸው እንዲገቡ የሚያስፈቅድላቸው ቪዛ ከሌላቸው በአስቸኳይ በሆነ መንገድ በኤክስፐዳይትድ ሪሙቭል ሊመልሳቸው ወይም ሊያግዳቸው ይችላል ከመግባት ይላል ህግ የአሜሪካን ኢሚግሬሽን ህግ። እና እነዚህ ሰዎች ማድረግ የሚችሉት ምንድን ነው? ፍራቻ ካላቸው፣ ወደ ሀገራቸው የመመለስ ፍራቻ ካላቸው የጥገኝነት ጥያቄ ማቅረብ እፈልጋለሁኝ ይላሉ እና ያንን የጥገኝነት ጥያቄ ለማቅረብ የሚችሉት ፕሮሰሱ እንዴት ነው ምን ያህል ድረስ ነው የሚታይላቸው ወይም ሪቪው የሚደረገው የሚለው ላይ ነው። እንግዲህ ይሄ ውሳኔ የመጣው የሚጌታቸው እዚህ ላይ የሚጨምሩት ካለ ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ፣ የይግባኝ መሰማት መብቱ ምን ያህል ነው፣ በእስር ቤት ውስጥ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው እና በመሰረቱ በጣም ባጭሩ የዚህ ውሳኔ ነገር ብናየው አንድ ሰው ለአገሩ እንግዳ የሆነ አገር ድንበር ላይ ጥገኝነትን ጠይቆ በአስቸኳይ ያ የሰጠው ኦፊሰር ከሀገር ውጣ ብሎ ካለው ያ በቂ ነው እንጂ ወደ መደበኛ ፍርድ ቤት ገብቶ ጉዳዩ እንደገና እንዲታይለት በይግባኝ እንዲገመገምለት መብት የለውም ወደሚል ውሳኔ ነው የደረሰው። ይሄ ማለት እንግዲህ ከታች የነበረው ይግባኝ ሰሚ ፍርድ ቤት አይ ማንኛውም ሰው ሊታሰር አይገባም ከጦርነትና ከምናም በስተቀር ታስሮ ሊቆይ አይገባውም፣ እና የታሰረበትን ምክንያት ይግባኝ ሊል ይችላል ብሎ ነበረ። ይሄ ጠቅላይ ፍርድ ቤት ግን ነው የለም፣ ያ ውሱን ነው መብቱ ሕግ አውጭው የሰጠው በ ዘጠና ስድስት አመተ ምህረት ያወጣው ሕግ የሚለው እዛው ላይ መጣ፣ ጥያቄውን ጠየቀ፣ ጥያቄው እምቢ ተባለ፣ በዛው በአስቸኳይ እንዲወጣ ነው እና በአስቸኳይ እንዲወጣ የሚለውን ያጸድቃል የሚል ነው። እንግዲህ ባጭሩ ይሄ ጠቅላይ ፍርድ ቤቱ ውሳኔ የሰጠው ውሳኔ ማንን ነው የሚመለከተው? ይሄ ውሳኔ የሚመለከተው ኤክስፐዳይትድ ሪሙቭል ማለትም በተጣደፈ ሂደት ውስጥ እንትን እንዲታገዱ አፕላይ ለሚያደርግባቸው ሰዎች ማለት ነው። ማለትም እንግዲህ ኤክስፐዳይትድ ሪሙቭል ውስጥ የሚገቡት ሰዎች እነማን ናቸው ብንል፣ የመግቢያ ፈቃድ ቪዛ የሌላቸው እዚህ ሀገር ሁለት ዓመት በተከታታይ ፊዚካሊ መጡት እዚህ መቀመጣቸውን ማሳየት የማይችሉ ሰዎች ካሉና ከተያያዙ ሌላው ደግሞ ከአስራ አራት ቀን ወይም ከሁለት ሳምንት ወይም ከሀንድረድ መቶ ማይልስ ጊዜ ውስጥ በአሜሪካን ሀገር ውስጥ በመግባቱ ጊዜ ውስጥ የተያዘ ሰው ማለት ነው እና እነዚህ ሰዎች እነዚህ እነዚህ እንግዲህ በሦስቱ አይነት የምንላቸው ሰዎች በሚያዙበት ጊዜ በአሜሪካን ኢሚግሬሽን ኦፊሰሮች የጥገኝነት ጥያቄ ማቅረብ እንፈልጋለን ሲሉ ማመልከቻ ማስገባት እንፈልጋለን ጥያቄ ማግባት ማስገባት እንችላለን ሲሉ የሚሄዱት ፕሮሰስ አላቸው፣ እንደ ማንኛውም እንደሌላው ሰው ከነዚህ ውጭ የሆነ ሰው ገብቶም ሆነ የቆየም ከነበረ ሙሉ ማመልከቻውን ቀጥታ የአሳይለም ማመልከቻውን ቀጥታ ማስገባት ይችላል። አሁን እነዚህ ሰዎች እንግዲህ ምን ደረጃ ላይ ናቸው? ያንን የጥገኝነት ማመልከቻ እንኳን ለማስገባት ይፈቀድላቸዋል ወይ ተብለው የሚታዩ ሰዎች ናቸው። ሶ እነዚህን ሰዎች ብቻ ነው የሚያካትተው በዚህ አይነት ገብተው የጥገኝነት ማመልከቻ ለማስገባት ይፈቀድልን ለሚሉት በቅድሚያ ለማስገባት ይችላሉ ወይ ሊፈቀድላቸው ወይ የሚለውን ፕሮሰስ ማነው የሚለውን ስክሪኒንግ የሚደረጉት ሰዎች ብቻ ናቸው። ይሄ ውሳኔ የሚመለከታቸው አሳይለም ጠያቂዎች አሉ። ወደዚህ ሀገር ሲመጡ አንደኞቹ አሁን እንዳላቸዋቸው በድንበር በኩል የሚገቡ ናቸው። ሌሎቹ ደግሞ ወይም አገር ውስጥ ገብተው የቆዩም ሊሆን ይችላል፣ ወይም ደግሞ በአውሮፕላን ማረፊያዎች በኩል የገቡ ሊሆኑ ይችላሉ። በቪዛ የመጡ በተለያየ ምክንያት ወደ አሜሪካን አገር ህጋዊ በሆነ መንገድ የመጡ ግን እዚህ ሀገር ለመቅረት የወሰኑ ሊሆኑ ይችላሉ። እዚህ ላይ ማስረዳት የምፈልገው ምንድን ነው? በአብዛኛው አንድ ሰው ለምሳሌ ወደ አሜሪካን ሀገር በአውሮፕላን ሲገባ የራሱ ቪዛ ይዞ ነው የሚመጣው። ያ ቪዛ ምናልባት የቱሪስት ቪዛ ሊሆን ይችላል፣ የተማሪ ቪዛ ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን እዚህ ሀገር በህጋዊ እንዲገባ የሚያስችለው ፍቃድ ይዞ ነው የሚገባው። በዛ አማካኝነት ነው ከድንበር የሚሻገረው ማለት ነው። አንዴ እንደዛ አድርጎ ድንበር ተሻግሮ ለገባ ሰው በቀጥታ ማመልከቻ የአሳይለም ጥያቄ ካለው ወደ ሀገሩ የመመለስ ፍራቻ ካለው ጥገኝነት ማመልከት የሚፈልግ ከሆነ በቀጥታ ማመልከቻ ቅጹን በመሙላት ከዛ የአሳይለም ፕሮሰሱን ይጀምራል ማለት ነው። የአሳይለም ፕሮሰስ መጀመሪያ ፋይል ካደረገ በኋላ የአሳይለም ኦፊስ የሚባል አለ። እዛ ይቀርብና ቃለ መጠይቅ ተደርጎለት በቃለመጠይቁ በቃለ አሳማኝ ከሆነ የአሳይለም ኦፊሰር አሳይለም የመስጠት መብት አለው። እንደገና ደግሞ እሱ ያላመነበት ከሆነ ወደ ፍርድ ቤት ይመራዋል። ያ ፍርድ ቤት እንደገና ጉዳዩን ያያል እንደ አዲስ። ያ ፍርድ ቤት አሁንም ውሳኔ ሰጥቶ ሊፈቅድለትም ሊከለክለው ይችላል። ከከለከለው ደግሞ ወደ ቦርድ ኦፍ ኢሚግሬሽን አፒል ወደሚባል ይግባኝ ብሎ እንደገና በይግባኝ እንዲታይለት ሊያደርግ ይችላል። ከዛ በኋላ ደግሞ ቦርድ ኦፍ ኢሚግሬሽን አፒልም ደግሞ ቢከለክለው ከዛ በኋላ በአለበት ክልል የሚኖረው ሰርክት ኮርት ላይ ማለትም መደበኛ ፍርድ ቤት ነው ይግባኝ ብሎ እዛ ይግባኙን ሊያሰማ ይችላል። በእኛ አካባቢ ለምሳሌ ናይን ሰርክት ነው ያለው ለአንሰ ርክት ጉዳዩ እንዳሰማ ይችላል። ከዛ እሱን ካሰማ በኋላ ዲናይድ ከሆነ እንደገና ወደ ጠቅላይ ፍርድ ቤት ድረስ ይግባኝ ማለት ይችላል። ይህ ማለት ግን ብለው ይቀጥላሉ የሚ የህግ ባለሙያዎቹ ማብራሪያ እዚህ ላይ አላበቃም። ተከታዩም በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ። ደረጀንና እንግዶቹን እናመሰግናለን። በወቅታዊ የኢትዮጵያ ጉዳዮች ዙሪያ የተካሄደ ውይይት ይቀርባል። ዝግጅታችን እስከ አራት ሰዓት ድረስ ይቆያል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። በኢትዮጵያ በየጊዜው ቦታውንና መልኩን እየቀያየረ ለሚመጣው ሁከት ግጭትና ጥቃት መፍትሄው በሚያግባቡ ጉዳዮች ላይ ውይይት ማካሄድና ህግን ማስከበር ነው ሲሉ ያነጋገርናቸው ሁለት እንግዶች፣ አንድ አንጋፋ ፖለቲከኛና አንድ ምሁር ተናገሩ። የቀድሞ የኦነግ መስራች አቶ ሌንጮ ለታና በኒውዮርኩ አዮና ዩኒቨርሲቲ የማህበረሰብ ሳይንስ መምህሩ ዶክተር ደረሰ ጌታቸው ናቸው። ጽዮን ግርማ አነጋግራቸዋለች። በኢትዮጵያ ፖለቲካ ውስጥ ከሀምሳ ዓመታት በላይ የቆዩትና ከኦሮሞ ነጻነት ግንባር ኦነግና ከኦሮሞ ዴሞክራሲያዊ ግንባር ኦዴግ መስራቾች አንዱ የሆኑት አቶ ሌንጮ ለታ ራሳቸውን ፓርቲ ከመምራት ስራ በጡረታ ቢያገሉም ለአገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እየሰሩ መሆኑን ይናገራሉ። በአማራና በኦሮሞ ማህበረሰብ ስም የተሰባሰቡ የፖለቲካ ድርጅቶች ውይይት እንዲያደርጉ ተወስኖ እሱን ለማሳለጥ ከሌሎች ሰዎች ጋር እየሰሩ መሆናቸውን ገልጸዋል። ከድምፃዊ ሃጫሉ ሁንዴሳ ግድያ በኋላ በኢትዮጵያ የተከሰተውን አለመረጋጋት ተከትሎ አስተያየታቸውን ጠይቀናቸዋል። አስቀድሜ ለአጫሉ ቤተሰብና ደጋፊዎቹ ተሰማኝን ጥልቅ ሐዘን ለመግለጽ ፈልጋለሁ። ለሁሉም መጽናናትን ይመኛለሁ። የእሱ ግድያ ምክንያት ሆነና ወጣቶች ሰላማዊ ሰልፍ ወጡ፣ በብዛት ይሄ እንግዲህ የታመቀ ስሜት አለ ማለት። በሰዓታት ነው ሰልፍ መውጣት የጀመሩት የእሱ መገደል ሲሰሙ። እየታመቀ ያለው ስሜት ምንድን ነው? ተጠምቆ ካልታከመ በጣም አስቸጋሪ ሁኔታ ነው። ይህንም ነው ከዛ በኋላ እንግዲህ የሰው ሕይወት ጠፍቷል፣ ንብረት ተቃጥሏል። እንደምንሰማው በርከት ያሉ ጉዳቶች ደርሰዋል። በእርሶ እይታ ይሄ የታመቀ ስሜት ወደዛ ጥቃት ሄዷል የሚል ግምገማ አሎት? ሰዎች መገደል የጀመሩት ይሄ ለውጥ እንደተጀመረ ነው። በተለይ በድንበር አካባቢ ወደ ምስራቅ ኦሮሚያ አካባቢ ብዙ ሰው ተገለዋል፣ ተፈናቅለዋል። እንዲሁም ሰሜኑ በኩል ጉሙዞች ላይ የደረሰ ጥቃት አለ። ስለዚህ ይሄ ኦሮሚያን ብቻ የሚመለከቱ ሁኔታ አይደለም። አለመግባባት አለ ማለት ነው። ህዝብን ለህዝብ ለማጣላት የሚፈልግ ቡድን አለ ማለት ነው። ይሄ ተጠንቶ መፍትሄው መገኘት አለበት እና በኦሮሚያ ላይ ብቻ ማተኮሩ ትክክል አይሆንም። የተሳሳተ መልክ ነው የሚዘገቡ ይህን ማንም ይፍጠረው እንግዲህ ማንም ማንም፣ ተጠያቂውን ማንም በምርመራ የሚረጋገጥ ሂደት እንዳለ ሆኖ የተፈጸመውን ድርጊትስ ያወግዙታል። ይሄ ሀገር ነው። የማንም ንብረት መውደም አሳዛኝ ነው፣ ተገቢም አይደለም። በማንም ሰው መገደል የለበት። ያለ ህግ፣ ያለ ፍርድ ሁኔታ ሰዎች ሲገደሉ በጣም የሚያሳዝን ነው። የምንድን ነው ግድያ የሚካሄደው ማነው ነው ፈጣሚ? ተቀምቶ መፍትሄ መፈለግ አለበት። እርስዎ ጉምቱ ፖለቲከኛ፣ አንጋፋ ቅድምም እንደጠቀሱት ማማከር በሽምግልና ላይ ያሉ በመሆኑ በተደጋጋሚ ወራት እየተቆጠሩ እንደዚህ ያሉ ሰቆቃዎች በኢትዮጵያ ምድር እንዳይሰማ ምንድን ነው የሚመክሩት? አንደኛ ነገር በምን ላይ ነው ስምምነት የለንም ብለን ስናየው፣ መሰረታዊ ከሆኑ ጥያቄዎች ላይ በዚህ ሀገር ስምምነት የለም። ኢትዮጵያ ምን አይነት ሀገር ነች በሚለው መሰረታዊ ጥያቄ ላይ ስምምነት የለም። ወደ ዲሞክራሲ እንሻገራለን እንላለን እንጂ ዲሞክራሲ በምን አይነት ሁኔታ ምን ልጅ ሟላ ዲሞክራሲ ይገኛል በምንላች ምነት የለም። ስለዚህ እኔ የሚያዋጣው ምርጫ ውድድር ከመሄዳችን በፊት በነኚህ መሰረታዊ ጥያቄዎች ላይ ምክክር ተደርጎ ናሽናል ዳያሎግ ተደርጎ አንድ ኮምፕሮማይዝ ላይ መድረስ ሀገራዊ ምክክር መኖር አለበት ብዬ ነው የማምነው። በዚህም ላይ ዝግጅቱን እየሰራን ነው ከሌሎች ኮንሰርንት ከሆኑ ኢትዮጵያንስ ጋር ያንን ብሔራዊ ውይይት ተደርጎ ወደ አንድ ሰጥቶ ወደ መቀበልና ወደ አንድ የሚያግባባ ነገር የሚያመጣ ውይይት ያስፈልጋል። ለዛ እየሰራን ነው ነው የሚሉት ምን ደረሳችሁ? ሁኔታውን ማመቻቸት ነው እንጂ ናሽናል ዳያሎግ ወይም ሀገራ ጉንድ ግግት አይጀመርንም። ሁኔታውን ስናመቻች ኮሮና መጣች ስብሰባ ማድረግ አቃተን። ከዛ በኋላ በቨርችዋል ሰባ በዙም ማድረግ ጀመርን። አሁን ደግሞ ሌላ ችግር ተፈጠረ። ስለዚህ ግን ዝግጅቱን ጨርሰናል። ባለ ድርሻ አካሎችን ሰብስበን የተደረጉ ጥናቶች አሉ። እነዚህ የተደረጉ ጥናቶች እናቅርበን ወደ ናሽናል ዳያሎግ እንዴት እንገባበታለን በሚለው ላይ አንድ ውሳኔ ላይ ይደረሳል። ይቀጥላል የአማራና የኦሮሞ የፖለቲካ ድርጅቶች እንዲወያዩ ለማድረግ እየሰሩ እንደሆነ ገልጸውልኝ ነበር በመግቢያችን ላይ እና ይህ ሁኔታ የሚያስተካክለው ነገር ያለ ይመስሎታል? እውቅና ከተሰጣቱ አንዱ በሌላኛው እውቅና ከሰጠብ ምንም ችግር አይኖርም። ጎረቤት ነን፣ ሁሉም በቤቱ ጌታ ይሆናል። እንደ ጎረቤት ደግሞ አብረን እንዴት እንኖራለን በሚለው ላይ